ጥያቄ 45 ዑምራ ማለት ምን ማለት ነው? መልስ ዑምራ ማለት በየትኛውም ወቅት የተወሰነ የአምልኮ ሥርዓትን ለማከናወን ወደ ተከበረው የአላህ ቤት ሄዶ አላህን ማምለክ ነው።